ወጣቱ ይሰራል፣ ወጣቷ ትሰራለች የሚለው የማስተርካርድ ፋውንዴሽን ፕሮጀክት እንደ አውሮፓውያን አቆጣጠር በ2030 10 ሚሊዮን ወጣት ኢትዮጵያውያንን ስራ ለማስያዝ አልሞ በመስራት ላይ ያለ መሆኑ ይገለጻል። በ300 ሚሊዮን ዶላር መነሻ በጀትን በመመደብ የተነሳው ዓለም አቀፉ ግብረሰናይ ድርጅት በተለያዩ የሞያ መስኮች የሰለጠኑ ወጣቶችን ክህሎት በማሳደግ ለስራ ቅጥር ዝግጁ ያደርጋል። የራሳቸውንም ድርጅት ማቋቋም ለሚፈልጉም የፈጠራ ዝንባሌ ላላቸው ወጣቶችም የገንዘብ ድጋፍ ያመቻቻል። ከራሳቸውም አልፈው ሌሎቹን እንዲረዱ የሞያ የገንዘብና የአቅም ግንባታ ድጋፎችን እንደሚያደርግም ይናገራል። በአፍሪካ ወደ 30 ሚሊዮን በኢትዮጵያ ደግሞ 10 ሚሊዮን ወጣቶች በአስር ዓመት ውስጥ ስራ ለማስያዝ ስለተነሳው ድርጅትና ፕሮጀክቶቹ የሚያስረዱን አቶ አለማየሁ ኮንዴ ናቸው። ቀደም ሲል በሩዋንዳ አሁን ደግሞ በኢትዮጵያ የማስተር ካርድ ፋውንዴሽን ተወካይና የስራ መሪ የሆኑት አቶ አለማየሁ ኮንዴን ደረጀ ደስታ አነጋግሯቸዋል። አቶ አለማየሁ ኮንዴ በተለያዩ የዓለም አቀፍ የትምህርት የረድኤትና መንግስታዊ ያልሆኑ ድርጅቶች ውስጥ ላለፉት 25 ዓመታት አገልግለዋል። በሩዋንዳ በርካታ የወጣቶችን የሥራ ፈጠራና ልማት ፕሮጀክቶችን መምራትን ጨምሮ በደቡብ ምስራቅና አፍሪካ አገሮች ሰርተዋል። ቀደም ሲል በተለያዩ ኃላፊነት ለፕላን ኢንተርናሽናል እየሰሩ ሲሆን አሁን በኢትዮጵያ የማስተር ካርድ ፋውንዴሽን ተወካይ ናቸው። ድርጅቱ በኢትዮጵያ የሚያካሄደውን ዘርፈ ብዙ ፕሮጀክቶች በመምራት ላይ ይገኛሉ። በውጭው ዓለም እንደ ቪዛ ካርድ ካሽ ወይም ገንዘብን ተክቶ ለልውውጥ ከሚያገለግለው ማስተር ካርድ ጋር የማስተር ካርድ ፋውንዴሽን ያለውን ልዩነትና አንድነት በማስረዳት ይጀምራሉ። ኦኬ ማስተር ካርድ ፋውንዴሽንን ያቋቋመው ማስተር ካርድ ክሬዲት ካርድ ካምፓኒ ነው። ማስተር ካርድ ፋውንዴሽን በፋይናንሻል ኢንክሉዥን እና በወጣቶች ኤምፕሎይመንት ላይ በወጣቶች ኤጁኬሽን ላይ እንዲሰራ ያቋቋመው ድርጅት ነው። እኛና አሁን ማስተርካርድ ፋውንዴሽን እና ማስተርካርድ ክሬዲት ካርድ ካምፓኒ ምንም አይነት ተጽዕኖ እና ግንኙነት የለም። ማስተርካርድ ፋውንዴሽን በብቻው ፕራይቬት ፋውንዴሽን ሆኖ ካናዳ ላይ መሰረቱን ያደረገ በወጣቶች የስራ እድል ፈጠራ ላይ የሚሰራ ፕራይቬት ፋውንዴሽን ነው። ይሄ ድርጅት በኢትዮጵያ ውስጥ አሁን ትልቁ ኢትዮጵያ ውስጥ፣ ሌሎች አፍሪካ ሀገሮች ውስጥ የሚሰራው ትልቁ ስራው ምንድን ነው? አንድም ችግር ለመቅረፍ ነው። ያ ችግር ምንድን ነው? በወጣቶች የስራ እድል ሁኔታ ላይ ነው። ከሚያደርጋቸው ነገሮች አንዳንዶቹን ሊነግሩን ይችላሉ? ምንድን ነው? ምን ማለት ነው? እንዴት አድርጎ ነው የሚጠልፈው? እኔ ማስተካከል ፋውንዴሽን ከገባ ወደ አስር አመቴ ሊሆን ነው እና ድሮ የምንሰራው ከቶሮንቶ ካናዳ መሰረት አድርገን ከቶሮንቶ ነበር የመጣን የምንሰራው በየ ሀገሩ አሁን ግን በአሁኑ ጊዜ ግን ሁላ ወደ አስር ሀገሮች ውስጥ አፍሪካ ሀገሮች ውስጥ ራሳችንን ቤዝ አድርገን ማስተርካርድ ፋውንዴሽን የስራ እድል ፈጠራን በተመለከተ ስንሰራ አንደኛ እያንዳንዱ አገር ውስጥ ለወጣቶች የስራ እድል ፈጠራ የሚያስፈልጉት ሴክተርስ ምንድን ናቸው፣ በመንግስቱ የታወቀ ራሱ መንግስት ያወቃቸው የለያቸው ሴክተሮች ምንድን ናቸው በሚል ነው። አሁን ኢትዮጵያ ውስጥ አራት ሴክተሮች አሉ። እርሻ፣ የእርሻ ቢዝነስ ከዛ ቱሪዝም እና መስተንግዶ፣ ሶስተኛው ደግሞ የማኒፋክቸሪንግ ላይ ይሄ በተለይ ኢንዱስትሪ ፓርክ አካባቢ፣ አራተኛው ደግሞ ዲጂታል ቴክኖሎጂ። እነዚህ አራቱ ላይ ወደ አስር ሚሊዮን ወጣቶችን ከሁለት ሺ ሰላሳ አንድ ፈረንጆች አቆጣጠር አስር ሚሊዮን ወጣቶችን ወደ ኢንቱ ዲግኒፋይድ አንድ ፉልፊሊንግ ወርክ ለማሻገር የተሟላ ወደ ተሟላ ስራ የሚወስድ ይሄ እንግዲህ ስራው ምንድን ነው? መቀጠር ሊሆን ይችላል፣ ወይም ደግሞ የራሳቸውን ቢዝነስ ከፍተው ሌሎች ሌሎች ወጣቶችን መቅጠር እንዲችሉ መሆን ይችላል። ያ ትልቁ አሁን እዚህ የምንሰራው ትልቁ ስራችን ምንድን ነው? ከሌሎች ድርጅቶች ጋር ከአለም አቀፍ ከሎካል ከመንግስት ድርጅት ከግል ድርጅት ከሁሉ ሁሉንም ስራ መቅጠር ከሚችሉ ድርጅቶች ጋር እነሱን ፈንድ እያደረግን በኢትዮጵያ ሶስት መቶ ሚሊዮን ዶላር ፕሮግራም ነው ለአምስት ዓመት ይዤ የመጣሁት። ከዛ ውስጥ በአሁኑ ጊዜ ወደ መቶ አርባ አምስት ሚሊዮን ዶላር ወደ ስምንት ነው ዘጠኝ ፓርትነሮች ድርጅቶች ጋር ፈንድ እያደረግን ነው። እኛ ራሳችን ሳይሆን ከእነሱ ጋር ነው የምንሰራው፣ ከፓርትነሮች ጋር እነዚህ ፓርትነሮች ለወጣቶች በተለያየ መልኩ መጀመሪያ ከስኪል ዲቨሎፕመንት ይመጣል። ምንድን ነው ምን አይነት ክህሎት ነው የሚፈልጉት ወጣቶች? ቴክኒካል ነው ወይስ የሚፈልጉት ላይፍ ስኪል ነው ለህይወታቸው የሚሆን ስኪንትር ነው ኢንተርፕሮነርሽፕ ላይ ነው ስኪንት ወይስ ደግሞ የመሪነት ስኪል ነው ወይስ ደግሞ ከሂሳብ አያያዝ ጋር ነው ወይስ ደግሞ ቢዝነስን ዴቨሎፕ ለማድረግ ቢዝነስ ዴቨሎፕመንት ስኪል ነው? እነዚህን ስኪሎች በሙሉ በተሟላ መልክ አሟልተው ከዛ በኋላ ወይም ወደ መቀጠር ድርጅቶች ውስጥ ድሮ መንግስት ድርጅት ብቻ ነበር የሚቀጥራቸው። አሁን የግል ድርጅቶች መቅጠር አለ መቅጠር ይችላሉ። ብዙ ድርጅቶች ጋር የሚቀጠሩበትን መንገድ እንዲያመቻቹ ወይም ደግሞ የራሳቸውን ስራ የራሳቸውን ቢዝነስ የራሳቸውን ኢንተርፕራይዝ መስርተው ሌሎች ወጣቶችን መቅጠር የሚችሉበት ኢኖቬሽን፣ በጣም ኢኖቬቲቭ የሆነ እንቅስቃሴ የሚሰሩ የሚያበረታታ ድርጅት ነው። እነዚህ ድርጅቶች ለምሳሌ አብራችሁ ከእናንተ ጋር በአጋርነት የሚሰሩ ድርጅቶች ምን ያህል ይሆናሉ? እነማ ናቸው? በምሳሌነት የሚጠቀሱ አሉ? መጥቀስ ይቻላል በጣም ብዙ ናቸው ለምሳሌ እንግዲህ አሁን ገና መጀመር እንግዲህ ከጀመር ነዚህ ኢትዮጵያ መተን ቤዛ አድርገን ከጀመር ስራት ገና አንድ አመት ከምናምናችን ነው ከአንድ አመት ከተወሰኑ ወራት ነው ግን በዚህ አንድ አመት ከተወሰኑ ወራት ውስጥ ወደ ስምንት ነው ድርጅቶች ጋር አብረን እንሰራለን ለምሳሌ ምሳሌ ልስጥህ እና ኢሲፒ የሚባል ኢንተርናሽናል ሴንተር ፎር ኢንሴክት ፊዚዮሎጂ ኤኮሎጂ የሚባል ፓን አፍሪካን ድርጅት አለ። ከነሱ ጋር ለምሳሌ በሀርና በኒዝ ቴክኖሎጂ ላይ ተሰማርተው መቶ ሺህ ወጣቶችን ወደ ስራ ለማሰማራት በዛ ቴክኖሎጂ ራሳቸውን እንዲችሉ ለማድረግ በሁሉም ክልሎች ላይ የሚሰራ ድርጅት ነው። ለምሳሌ ኢሲፔ ብትወስድ፣ ለምሳሌ ኤስኤምዚ የሚባል ድርጅት አለ። ከዛ ድርጅት ጋር ወደ ሁለት መቶ አርባ ሺህ ወጣቶችን በእርሻ ላይ ስለ ሀገሮችና በአዲስ አበባ አካባቢ የሚሰራ ነው። ለምሳሌ ፈርስ ኮንሰልት የሚባል ድርጅት አለ። ከዛ ድርጅት ጋር ወደ መቶ ስልሳ ሺህ ወጣቶችን ወደ ስራ ለማሰማራት በኢንዱስትሪያል ፓርክ ዙሪያ ያሉ ማይጠቃቅንና አነስተኛ ኢንዱስትሪዎችን ወደዛ አካባቢ ያሉትን ለመርዳት የሚያስችል ወደ ኢንዱስትሪ ፓርክ የሚገቡ ወጣቶችን ክህሎት በመስጠት ለስራቸው ብቁ እንዲሆኑ ገብተው ደግሞ በሚሰሩበት ጊዜ ደግሞ ከፍተኛ እንቅስቃሴ አድርገው ለራሳቸውን ህይወት የሚለውጡበትን መንገድ ከዛ ቢወጡ ደግሞ ተመልሰው የራሳቸውን ስራ የራሳቸውን ስራ የሚጀምሩበትን መንገድ ለማድረግ። ለምሳሌ ከኢትዮ ጆብስ ከምንለው ጋር ኢንፎርማይን ሶሉሽንስ የሚባል ድርጅት ነው። ከነሱ ጋር ደረጃ አካዳሚ በሚባል ኢንተርቬንሽን ነው የምንሰራው። ይሄ ደግሞ ዩኒቨርሲቲ ተማሪዎች ከዩኒቨርሲቲ ሲወጡ ተጨርሰው ይወጣሉ፣ ወይም ደግሞ መጨረሻ ዓመት ላይ ይሆናሉ። ተመርቀው የተለያየ ስኪል አግኝተው ወደ ስራ የሚቀጠሩበትን ምግር የሚያመቻች ነው። ይሄ አሁን የእኛ እንቅስቃሴ ክህሎቱን ብቻ ሳይሆን ስራ ማግኘትም አለ። ስራ ለማግኘት ደግሞ በመሀል ላይ ምንድን ነው የሚያስፈልጋቸው? አገናኝ ያስፈልጋል። ኢትዮ ጆብስ ይህን ነው የሚሰራው። አገናኝ ብቻ ሳይሆን ደግሞ ፋይናንስ ያስፈልጋቸዋል። ኢንተርቬንሽን ያስፈልግ። ይሄንም ፋይናንስ አክሰስ ቱ ፋይናንስ ወይም ደግሞ የገንዘብ ተደራሽነት፣ ቴክኖሎጂ ያላቸው ልጆች አቅም ኖሯቸው አንዳንድ ቢዝነስ ለመክፈት የሚችሉ ወጣቶች እነሱ ወደ ስራ ለማስተማራት ደግሞ ሁሉም እስኪ ልጅን ብትል ኢሲፒን ብትል ፈርስት ኮንሰልትን ብትል ኢንፎማይን ሶሉሽንስ ወይም ኢትዮ ጆብስ እነዚህ በሙሉ ይሄን ነው የሚሰሩት። ሌላው ምናልባት ክፍያ የሚባል የቴክኖሎጂ ካምፓኒ አለ። ይሄ ክፍያ ደግሞ ኢኮመርስ ፕላትፎርም፣ ይሄ ምንድን ነው የምትለው ወጣቶች የራሳቸው ራሳቸው የሚያመርሱ ምርት ኖሯቸው የራሳቸው ኢንተርፕራይዝ ኖሯቸው የሚያመርቱትን ነገር ለመሸጥ እንዳይቸገሩ የሚያደርግ ኦንላይን ፕላትፎርም በመፍጠር ለወጣቶች ጥሩ እንትን የሚያመቻች ድርጅት ነው። እነሱም ጋር እንሰራለን። እነዚህ ሁሉ ከኛ ፈንድ መቀበላቸው ብቻ ሳይሆን እነሱም እራሳቸው በከፍተኛ ደረጃ ተንቀሳቅሰው ይሰራሉ። እስካሁን ባለን አንድ ዓመት ጥሩ ተሞክሮ ነው። ግን እስካሁን የነገርኩ ያንግ አፍሪካ ወርክስ የሚለው አጠቃላይ ማስተር ካርድ ፋውንዴሽን በኢትዮጵያም በሌሎች ሀገሮችም የምንሰራበት ስትራቴጂ ነው። ያንግ አፍሪካ ወርክስ ማለት ወጣቱ ልጅ ወጣቷ ትሰራለች ለሚል ነው። አዘ ማስተር ካርድ ፋውንዴሽን ዩጋንዳ ብትሄድ ዩጋንዳዊት ወጣት ትሰራለች። ኢትዮጵያ ስትመጣ ኢትዮጵያዊት ወጣት ኢትዮጵያዊ ወጣት ይሰራል። ኬንያ ብትል እንደዛ ነው ሩዋንዳ ሁሉ ቦታ እንደዚህ ነው እና እኔ እዚህ ከመምጣቴ በፊት ሩዋንዳ ይሄንን ፕሮግራም በሩዋንዳ ዴቨሎፕ አድርጌ እና ኢምፕሊመንት ሳደርግ ቆይቼ ነው የመጣሁት እና ለኢትዮጵያ ብዙ አልከበደኝም የሩዋንዳን ነገር ካነሱት እሱን አነሳ ቦታ አለው ብዬ ነበረ የወታሪኮን ሳይ እና ምንድን ነው በሩዋንዳ ያዩት ልምድ እና ያንን ወደ ኢትዮጵያ ማምጣት የሚቻልበት ሁኔታ አለ ምንድን ነው ስለሱ ሊነግሩን የሚችሉት ነገር ነው አዋጅ ጥሩ ጥያቄ፣ የደረከ የጠየከኝ ደረጀኝ ነው። ገና ኢትዮጵያ ስትራቴጂ ኢትዮጵያ ለመምጣት ስትራቴጂ ዲዛይን ስናደርግ በኢትዮጵያ ጆብ ክሬሽን ኮሚሽን፣ በስራ እድል ፈጠራ ኮሚሽን አስተባባሪነት ኢትዮጵያ ያሉ ዋና ቁልፍ ሚኒስትሪ ኤክስፐርቶችን ወደ ሩዋንዳ ጋበዝኳቸው። እኔ ሩዋንዳ እዛ ካንትሪ ሄድ ነበርኩና ሩዋንዳ ጋበዝኳቸውና ለአንድ ለሳምንት ሲኑና ሩዋንዳ ያሉ አንዳንድ ነገሮችን ያቸው ብዬ ሩዋንዳ ብዙ መማር የምችለው ነገር አለ። ለምሳሌ ሩዋንዳ ዴቨሎፕሜንት ቦርድ የሚባላል እዛ ዋን ስቶፕ ሾፕ የሚባል ቢሮ አለ። አንድ ወጣት እዛ ቢሮ በገባ በሶስት ሰዓት ውስጥ ትንሽም ድርጅቱን ተመዝግቦ ፈቃድ አግኝቶ ከዛ በኋላ የታክስ ታተሱን አግኝቶ ገንዘብ ኬት እንደሚያገኝ በቻ በሞባይል ያንን በሶስት ሰዓት ጊዜ ውስጥ ተመዝግቦ ይጨርሳል እና ያ አሁን ለወጣቱ በጣም እንትን ነው። ወደሚቀጥለው ስራ ያሸጋግረዋል እና አንድ ቢዝነስ ለቢዝነስ ዲቨሎፕመንት አሁን እዚህም ሀገር የእንቅስቃሴው ከፍ እያለ ነው። እዚህም አይቻለን እና ኢዝ ኦፍ ዱን ቢዝነስ በጣም ቀላል ነው። እዛ አንድ ሰው ቢዝነስ ለመስራት ከፈለገ ፕራይቬት ሴክተር ላይ ለመንቀሳቀስ ከፈለገ ኬት ገንዘብ ያገኛል። እንዴት ያገኛል? በምን መንገድ ነው የሚሰራው ማንን ኮኔክት ያደርጋል። በተመዘገበ በተወሰነ ደቂቃ ውስጥ ወይም በተወሰነ ደቂቃ ውስጥ ሞባይል ፎን ውስጥ ሁሉም ኢንፎርሜሽን ያገኛል። የት መሄድ እንዳለበት ያውቃል። ምን ማድረግ እንዳለበት ያውቃል። ምን ያህል ጊዜ ታክስ ፍሪ ታክስ እገዛ እንደሚያገኝ ቃል ከዛ በኋላ ደግሞ በእንቅስቃሴ ውስጥ ደግሞ የሚያስፈልገው ችግር ካለበት የት እንደሚሄድ ያውቃል። ይህ ለወጣቶች ከፍተኛ እንቅስቃሴ ነው። በሞባይል ነው የሚከፈለው። እንደዚህ የብር ትራንዛክሽን ወይም የሩዋንዳ ሽሊንግ ትራንዛክሽን አይኖርንም። ብዙ ሁሉ ነገር በሞባይል ነው፣ ሴቭ ማድረግ ይችላሉ። እንትን ብድር ለማግኘት በጣም ብዙ ችግር የለባቸው። ምክንያቱም ብዙ ድርጅቶች እነሱን ይሄ የመያዣ ምንድን ኮላተራል የሚባለውን ነገር የሚሸፍኑላቸው ፈቃደኛ ድርጊቶች ይኖራሉ። እንደዛ ነው። እኛ ማስተርካርድ ፋውንዴሽን ውስጥ እዛ የምንሰራ ትልቁ ስራ በሁለት ትልልቅ ትልልቅ ስራ ነው ያለን እዛ። አንደኛው የቱሪዝምና ሆስፒታሊቲ ላይ ነው። ሩዋንዳ በጣም ጥሩ የቱሪዝም መስህብ አላት። በቱሪዝም ቫሊዩ ቼን ደግሞ በጣም ብዙ ነው። ሆቴሎች አሉ። አርቲፋክስ የሚሸጡ ወጣቶች አሉ። ቱሪስት ጋይድስ አሉ። በሆን ቫሊዩ ቼን ትንንሽ ትንሽ ሰንደቅ ዓላማ ባንዲራ የምትሰራ ምግብ የሚሰሩት በሆል ቫሊው ቼን ላይ ነው የምንሰራው እና እዛ ላይ ወደ አርባ ሺህ ወጣቶችን እንዴት አድርገው እንደሚሰማሩ ዲዛይን ያደረግነው እና በዚህ ላይ ሩዋንዳ መንግስት ደግሞ በጣም ከፍተኛ ደረጃ ወጣት ሰፖርት ያደርጋቸዋል። ሌላኛው ትልቁ ስራችን ሩዋንዳ ውስጥ ምናልባት ለኢትዮጵያም ትምህርት የሚሆነው በተለይ ሰከንደሪ እና ኤሌመንተሪ ስኩል አስተማሪዎች ላይ ፎከስ ያደረገ ነው። ደረጀ ብጠይቅህ አሁን አንተን የሰከንደሪ ስኩል አስተማሪ የት እንዳለ ታውቃለህ? የሰከንደሪ ስኩል ሳይንስ አስተማሪ የት እንዳለ ታውቃለህ? በህይወቱ የት እንዳለ ምን እንደሚሰራ ወይም ደግሞ የኬሚስትሪ አስተማሪ የማት አስተማሪ? ኤግዛክት። ያ ነው። ብዙዎቹ ሰከንደሪ አስተማሪዎች፣ ዩኒቨርሲቲ አስተማሪዎች ጥሩ አይከፈላቸውም። አንድ ቦታ ላይ ይገባሉ፣ ከዛ በኋላ እዛ ቀሩ። እዛ ከቀሩ በኋላ ይወልዳሉ። ሌላ ፕሮሞሽን ካላገኙ ወይ ትምህርት ካላገኙ ወይ ብቻ በዛው ድሮ በተማሩት ላይ ይቀራሉ። ይህንን ብዙዎች አፍሪካ ሀገሮች ውስጥ ይሄ ትልቁ ችግር ነው። ስለዚህ ሰከንደሪ ስኩል ላይ የሚያስተ- ለሚያስተምሩ አስተማሪዎች ትልቅ ካፓሲቲ ቢልድ የሚያደርግ ፕሮግራም ዲዛይን አድርገናል እና በከፍተኛ ደረጃ ሰከንደሪ ስኩል አስተማሪዎችን ወደሚቀጥለው ብቃት በማብቃት ሀያ አንደኛ ሴንቸሪ ቴክኖሎጂ ሀያ አንደኛ ሴንቸሪ ትምህርታቸውን ማጎልበት፣ ከዛ በኋላ መንግስትም ሪኮግናይዝ አድርጓቸው ፕራይቬት ሴክተር ሪኮግናይዝ አድርጓቸው ወደሚቀጥለው ደረጃ ማብቃት የነሱ መነቃቃት ተማሪዎቹን ወጣቶችን እንደገና መልሶ ያነቃቃል። ስለዚህ የሩዋንዳ ፕሮግራማቸው ለኢትዮጵያ ትልቁ ትምህርት ለኢትዮጵያ የሚሆነው በተለይ ጥቃቅን እና አነስተኛ ምንድን ነው ኢንዱስትሪዎች ላይ ቱሪዝም ቫሉ ቼን ላይ የሚናት ቼን የላቸውም። ከምግብ ከምታበስለው ሴት ጀምሮ ቱሪዝምም ከኤርፖርት ጀምረህ ከጎረላ የሚታይበት ቦታ ድረስ ብቻ ማአት ነገር አለ ወይም ደግሞ የኮንፈረንስ ቱሪዝም አላቸው። በጣም ትልልቅ ሆስፒታሎች ትልልቅ ኮንፈረንስ ሆሎች አሏቸው። እንዴት አድርገው እንደሚስቡ ወጣቶች በኮንፈረንስ ቱሪዝም ላይ ምን ያህል ፓርቲስፔት እንደሚያደርጉ ሆቴሎች ላይ ከሆቴል መስተንግዶ ከታች ጀምሮ እንዴት አድርገው እንደሚሰሩ በተለያዩ ቦታ ላይ ሆቴል ውስጥ እንደሚሳተፉ ማመን ያቅታል። በጣም ብዙ ወጣቶች በዚህ በቱሪዝም ሆስፒታሊቲ ላይ ፓርቲስፔት ያደርጋሉ እና ኢትዮጵያ ትልቁ ተስፋችን ያ ነው አሁን በጣም ብዙ ሆቴሎች ያሉ ቱሪዝም ሆስፒታሊቲ አንዱ ትልቁ አቅጣጫ ነው፣ መንግስት የሚያስቀምጠው። እኛም አዘ ፕራይቬት ሴክተር መተን ያየ ነው ከመንግስትም ጋር አንላይን የምናደርገው ቱሪዝም ሆስፒታሊቲ አንዱ ሴክተር ነው። ያ ማለት እንግዲህ ቱሪዝም ሆስፒታሊቲ ከሆቴሎች ጋር መስራት ብቻ አይደለም። ከነሱ ጋር በዛ አቅጣጫ ሊሰው የሚችሉ በጣም ብዙ ወጣቶች አብሮ ሊሳተፉ ይችላሉ። ከመኪና መንዳት ከታክሲ መንዳት ጋር የተገናኘ ከምግብ ማብሰል ጋር የተገናኘ ቱሪስቶችን ወዲያ ወዲህ ከመውሰድ ጋር እንደውም ቨርቹዋል ቱሪዝምም ሙሉ ለመጀመር የሚቻልበት ኮንዲሽኖች አሉ። አንዳንድ ፕሮፖዛሎች እየመጡ ነው። በጣም ኢኖቬቲቭ የሆኑ ፕሮፖዛሎች በቱሪዝም በቱሪዝም መስክ ላይ ልንሰራ የምንችልበት ይህንን ልምድ አሁን እነዚህ የዘረዘሩልኝን ልምዶችና ተሞክሮዎች በኢትዮጵያ ተግባራዊ ለማድረግ እስካሁን ምን ተስፋ አይተዋል? ምን ያህል እየሰሩበት ነው በዚህ ዙሪያ ላይ? እንግዲህ፣ እኔ ዚ እኔ ከመጣው አንድ ዓመት ከምናምኔ ነው እና በዚ አጭርን ጊዜ ቢሆን ማለቴ ነው ኢትዮጵያ የተመለስኩት ከአስራ ሰባት ዓመት በኋላ ነው እና ከዚህ በፊት ኢትዮጵያ መጥተን ለመስራት ብዙ ጊዜ እንሞክርና ወይ ስቴት ኦፍ ኤመርጀንሲ ይኖራል ወይም ደግሞ የተለያየ ነገር ችግር አለ ይባል እና እንመለሳለን። አሁን ግን ከመጣም በኋላ ዲጂታል ቴክኖሎጂ መጠቀም መቻል፣ ባንኮች የማበደር ፈቃደኝነት መጨመር፣ ብዙ የወጣትን ተቀጣሪነት ወጣትን ወደ ስራ ሊወስድ የሚችሉ ኢንፍራስትራ ኢንፍራስትራክቸር መዋቅሩ እየሰፋ መጥቷል። ትንሽ የሚያበረታቱ ሁኔታዎች ብዙ አሉ። ለምሳሌ አሁን እኔ አንድ ምሳሌ ሚስጥር አሁን አንድ ለሀያ አራት ሺህ ወጣቶች ሺ ሀያ አራት ሺህ ማይክሮ ኢንተርፕራይዞችን በዚህ በኮቪድ ምክንያት ከስራ ወጡ ይለቀ ቀጥላላ ኮቪድ ሲመጣ በሙሉ እነዚህ ማይክሮ ኢንተርፕራይዞች ይለ በቃ ምንም ማድረግ አልችልም። ሰራተኞቻቸውን ሁለትም ሶስት የሚኖራቸው ስራቸውን በት ነው ተለዩ። አሁን እነዚህ ወደ መልሶ እንዲያዘግሙ ለማድረግ ስሞል ኢንተርፕራይዞችም አራት አምስት አስር ሰው የቀጠሩ ድርጅቶችንም በት ነው ራሳቸውን የወጡትን ወደ ስራ ለመመለስ አሁን አንድ ሬዚሊየንስ ፈንድ የሚባል ወደ ሀያ አራት ሀያ አምስት ሚሊዮን ዶላር ፕሮግራም እንትን አደረግን። ከፈት ነው እንግዲህ ልንሰራ የፈለግነው ከማን ጋር ነው? ከባንኮች ጋር ነው። እና ትልቅ ኢምፕሩቭመንት ነው። ባንኮች ፈቃደኛ ሆነው እነሱም ራሳቸው እና አንዳንድ ወጣቶች መክፈል ባይችሉ መክፈል ባይችሉ ከቨር ለማድረግ እንዲቻል ሁሉ ተብሎ ካለምንም ኮላተራል ካለምንም አስገዳጅነት ይሄንን አስይዝ ይሄን አታዝ ሳይባሉ ወጣቶች ገንዘብ በቅድሚያ የሚያገኝበትን መንገድ ዲዛይን ለማድረግ ከሌሎች ከጆብ ክሬሽን ኮሚሽን ከፈርስ ኮንሰልት ጋር ከክፍያ ጋር እና ዳሽን እና አዋሽ ባንክ ጋር በመተባበር አሁን ትልልቅ እንቅስቃሴ ነው። እኔ ከዛሬ ሁለት ዓመት በፊት እኔ ከዳሽን ባንክ ወይም ከአዋሽ ባንክ ጋር ለመስራት እንመጣለን ብለን አያሰብ። ምክንያቱም ሪጅድ ነው ፖሊሲያቸው ነው የምንሰማው። ከወጣቶች ጋር ለመስራት ኢንፍራስትራክቸር የላቸውም። እነዚህን ወጣቶችን በተለይ ማይክሮ ኤንድ ስሞል ኢንተርፕራይዞችን እንደ ፓርትነር፣ እንደ አጋር፣ እንደ ደንበኛ ወደፊት ደንበኛ ለማ ለማድረግ አስበዋቸዋል። አሁን ግን ስታይ ብዙዎቹ ባንኮች ዲፓርትመንት አላቸው ማይክሮ ስሞል ኢንተርፕራይዝ ዲፓርትመንት አላቸው። ለወጣቶች ኦፕንሊ ራሳቸውን ከፍተውን ለማበደር ያስባሉ። አንድ ይሄ ነው ትልቁ ለውጥ። ደግሞ ሌላ ኢትዮጵያ ውስጥ ያየሁት ቴክኖሎጂ ላይ ደግሞ በከፍተኛ ደረጃ ወጣቶችን የሚያመጡትን ቴክኖሎጂ ወይም ወጣቶች የሚሆን ቴክኖሎጂን ይበልጥ እያቀላጠፉ ነው። አሁን ደሊቨር አዲስ ለምሳሌ የዛሬ ስምንት ወርና ኮቪድ ከመምጣቱ በፊት ደሊቨር አዲስ ምን ያህል ምግብ ነው በየቦታውን የሚያሰማር

ኢትዮጵያ ውስጥ አልነበረ አሁን ባለፉት አንድ አመት ውስጥ እንኳን ምን ያህል ኢኮመርስ ፕላትፎርሞች ምን ያህል ወጣቶች በሞተር ባይክ ምን ያህል ወ- ምን ያህል ቤተሰቦች ምግብ እየሰሩ ከቤታቸው ሰርተው በተለያዩ ሚንስ ከቤታቸው ሳይንቀሳቀሱ ምግቡ ሌላ ቦታ እንዴት እንደሚደርስ ስታይ፣ ምን ያህል ሰዎች እንደተቀጠሩ ስታይ በጣም ብዙ ነገር ኦፕን አፕ አድርጓል። ትልቁ ችግር ኢንፍራስትራክቸር ነው። ትልቁ ችግር ኢኔብሊንግ ኢንቫይሮንመንት ኢንቫይሮንመንቱን ወጣቱን ሊያነቃቃ የሚችል ወጣቱን አቅም ሊሰጠው የሚችል አይነት ኢንቫይሮንመንት ነው። በገንዘብ ብትል፣ በተደራሽነት ብትል፣ በቴክኖሎጂ ብትል፣ በአጠቃላይ በሀዋላም ሁሉ ብትል እነዚህን ለማቀላጠፍ የሚቻል ፕሮሰስ ፕሮሰስ አልነበረም። ድሮ ድሮ በጣም የሚቸገር ነበር። እኛ ከቶሮንቶ ሆነን ስንሰራ ከፓርትነሮቻችን ጋር ሁሉ ጊዜ ቻሌንጅ ነበር የሚያወሩልን። አሁን እኛ እዚህ ያለ ነው። አይ ቲንክ በጣም ጥሩ እየሄደ ነው እና ኮቪድ ባይመጣ ኖሮ አክቹዋሊ የሶስት መቶ ሚሊዮን ዶላር ፓኬጅን ኦልሞስት ጨርሽ ነበረ። ግን ኮቪድ ቢመጣም ምንም ችግር አልነበረም። ኮቪድ ስለመጣ ደግሞ የኮቪድን ቻሌንጅ እንደ ኦፖርቱኒቲ ተጠቅመ ነበር። እና ደግሞ ወጣቶችም ረዱን፣ ፓርትነሮቻችንም ረዱን። ኮቪድ ችግር ነው፣ ወጣቶችን ከስራ አባረረ። ግን ቴክኖሎጂን መጠቀም ቻል በዚህ በኮቪድ ወቅት ከደረሰባችሁ ተጽዕኖ አንደኛው በርካታ ወደ አንድ ነጥብ አምስት ሚሊዮን የሚሆኑት ነው ያሉኝ እነሱን ወጣቶች ከማምጣት ይልቅ ወደ ተወሰኑ ወጣቶች ላይ እንድታተኩሩ፣ ብዙ ሰዎች ለመርዳት እንዳትችሉ አድርጓችኋል። እንቅስቃሴያችሁን ገድበዋል። ከነገሩ ነገር ውስጥና በጣም የሰጣችሁንም እድል አብራችሁ ገልጸዋል። ቅድም ኮቪድ ጉዳት ብቻ ሳይሆን ጥቅምም ያለው መሆኑን በሁለት መንገድ ነው የገለጹልኝ አዎ፣ እንግዲህ በነገራችን ላይ አስር ሚሊዮን ማስተር ካርድ ፋውንዴሽን አዘ ፋውንዴሽን ሰላሳ ሚሊዮን ወጣቶችን ነው በአፍሪካ ውስጥ ወደ ዲግኒፋይድ ኤንኮንሲሊን ጆብስ ለመውሰድ ተጠቀው ስትራቴጂ ያንግ አፍሪካ ወርክስ ወጣቱ ወጣቷ ትሰራለች፣ ወጣቱ ይሰራል የሚለው ስትራቴጂያችን በሀያ ሰላሳ ሰላሳ ሚሊዮን ነው። ከዚህ ሰላሳ ሚሊዮን ውስጥ አስር ሚሊዮን ናይጄሪያ፣ አስር ሚሊዮን ኢትዮጵያ፣ የተቀረው አስር ሚሊዮን ለሰባት ለስምንት ሀገሮች ነው። እና ኢትዮጵያ አስር ሚሊዮን ማስተርካርድ ፋውንዴሽን እና ፓርትነሮቹ ለብቻ ነው አስር ሚሊዮን ያወጣ ወጣቶችን ወደ ስራ እንወስዳለን ብለን ያስብ ነው። የስ መንግስት ጋር መንግስት የራሱ እንትን አለው ፕላን አለው ግን መንግስትን ማገዝ እንፈልጋለን። ባይ ቱዌንቲ በሀያ ሰላሳ እንደ ፈረንጆች አስር ሚሊዮን ወጣቶች ብቻ አይደለም ከስራ አቅም የሆኑት ከዛ በላይ ናቸው። እኛ አስር ሚሊዮኑን እናግዛል ይሆናል የዛን ጊዜ ሀያ አምስት ሚሊዮን ባዛ ታይም ሀያ አምስት ሚሊዮን የሆኑ ሀያ ሚሊዮን የሆኑ ግን አስር ሚሊዮኑን እኛ ለማገ እዛ ለአስር አመት እስከ ባይቶኒ ሰርቲ ያንግ አፍሪካ ወርክስ ፕሮግራም ዲቨሎፕ አድርገን መተን በሁሉም ሀገሮች ላይ ኦፊስ ከፍተን ስታፍ ቀጥረን ሁሉም በተቻለ መጠን ሎካል ስታፍ ለኢትዮጵያ ውስጥ ኢትዮጵያዊ፣ ኡጋንዳ ውስጥ ኡጋንዳዊ፣ ሌሎች ደግሞ ፓን አፍሪካን ስታፎች ከእያንዳንዱ ሀገር ሁሉ ቀጥረን በስርት በጀመርንበት ጊዜ ነው። ጥሩ በቃ ዘ ውስጥ ግን ስድስት ወር ሰባት ወር መንገድ ላይ ያለ ነው ኮቪድ የመጣው እና ያ ሰው ምን እናድርግ ብለን አሰብና አዘ ፋውንዴሽን ሲኒየር ሊደርሺፕ ቲምም አዘ ፋውንዴሽን ዲፍረንት ዲፓርትመንት ተሰበሰብ ምና ምን እናድርግ ብለን ወሰን ትልቁ በጣም በፈጣን መልኩ ስትራቴጂ አዲስ ስትራቴጂ ዲቨሎፕ አደረግን እና የእኛ ቦርድ ኦፍ ቦርድ ኦፍ ዳይሬክተርስም አፕሮብ አደረጉልን። ኮቪድ ናይንቲን ሪከቨሪ ኤንድ ሬዚሊየንስ ፕሮግራም የሚባል ከፈትን። ምንድን ነው ኮቪድ ናይንቲን ሪከቨሪ ኤንድ ሬዚሊየንስ ፕሮግራም ማለት ምንድን ነው? በኮቪድ ናይንቲን ምክንያት የደረሰባቸው ችግር ለደረሰባቸው ወጣቶች እና አጋሮቻቸው ወይም ደግሞ ቢዝነሳቻቸው ወይም ደግሞ መንግስትም ቢሆን የተለያዩ ኢንስቲቱሽንስ ታዳኪ መፍትሄ ለሚያስፈልግ ኢሚዲየትሊ ሰፖርት ለሚዳረግ ላይ እንደ ኢመርጀንሲ አይነት፣ ለምሳሌ ኢትዮጵያ ቀይ መስቀል ማህበር በዛ አጭር ጊዜ ውስጥ በጣም ብዙ ወጣቶችን መመገብ ይፈልጋል። መንኩዳዊ ተጋሪዎችን ብዙ መድረስ ይፈልጋል። የዛን ጊዜ የውሃ የእጅ መታጠቢያ ውሃ ሳኒታይዜሽን ማድረግ ቀላል አይደለም። ፊት ማስክ እና ሌሎች መከላከያ እንትኖችን ማግኘት ቀላል አልነበረም እና ብዙ ቦታ መድረስ ይፈልጋል። አሁን ያ ኢሚዲየት ሰፖርት የምንለው ፓርት ውስጥ ይሆናል። ሌላው ደግሞ ሚዲየም ተርም ሰፖርት የምንላቸው፣ እነዚህ ሚዲየም ተርም ሰፖርት የምንላቸው ባለ ትንሽ አቅም ኖሯቸው፣ የተረፈች አቅም ኖሯቸው ወደፊት ለመሻገር የሚያስፈልጋቸው ሰፖርት እርዳታ ቢያስፈልግ ያንን የምንረዳበት መንገድ ነው። ሁለተኛው ሶስተኛው ደግሞ ለሎንግ ተርም ለረጅም ጊዜ ወደ ለረጅም ጊዜ ራሳቸውን ወደሚቀጥለው ደረጃ አሻግረው የሚሄዱበትን እርዳታ ማድረግ ማለት ነው። እና ኢትዮጵያ ውስጥ በዚህ እንትን ሲጀመር ከቀይ መስቀል ጋር ወደ ትሪ ፖይንት ሚሊዮን ዶላር ፕሮግራም ሰጠን። እና ትልቁ እንቅስቃሴያቸው እዛ ላይ የነበረው ለወጣቶች፣ ለእናቶች፣ ለተቸገሩ በሁሉም አካባቢ ሰብሰብ ተብለው ለሆኑ ቨልነራብል ለሆኑ ግሩፖች በጣም በጣም በከፍተኛ ደረጃ ሊጠቁ ይችላሉ። የሚደረግ እርዳታ ምግብም ሊሆን ይችላል፣ ቁሳቁስም ሊሆን ይችላል። ያንን ገዝተው እንዲስት እንዲሉ ያንን ሰፖርት ያደርግ ነው። ሌላኛው ትልቁ በጣም ሁል ጊዜ መናገር የምፈልገው እና ሁላቸውም ልታዩት የሚፈልገው አስራ ሁለት ፋብሪካ ኦነር ሴቶች አሉ ብዙ ህይወታቸውን ሲወጡ ሲወርዱ የነበሩ። ኢንዱስትሪዝ አላይክ ፋሽን ኢንዱስትሪ ላይ ያሉ ኮተን ጋርሜንት ኢንዱስትሪ ላይ ያሉ ሌዘር ላይ ያሉ ወጣቶች ሴቶች አሉ። ያንግ ናቸው ወጣቶች ናቸው። ከዩኒቨርሲቲ ጨርሰው አርኪቴክት የሆኑ የተለያዩ ድርጅት ምጥር ላይ የሰሩ ኮሚኒኬሽን ላይ ያጠኑ ግን ፋብሪካ ከፍተው እስከ መቶ እስከ ሁለት መቶ ሰራተኛ ሲቀጥሩ የነበሩት ይሄ ኮቪድ ሲመጣ በአንድ ጊዜ ተመቱ። በአንድ ጊዜ ሰራተኛቸው ማባረር ነበረባቸው እና እያንዳንዳቸው ያላቸው ሰራተኞችን ኢቭን ፋብሪካቸውን ህጻናት ማሳደጊያ ሁሉ አስቀምጠው የፋብሪካ ሴቶችን ሰራተኞች ሁሉ ልጆችን ሁሉ የሚያስተዳድሩ የነበሩት በአንድ ጊዜ ተመቱ። ስለዚህ እነዚህም አዚ ክላስተር ትን ብለን ወደ ሶስት ነጥብ ስድስት ሲሆን ሶስት ነጥብ አምስት ሚሊዮን ዶላር ፕሮግራም ለእነሱ ሴት አባገረድም ና እነዚህ አስራ ሁለቱ ሴቶችን ዘጠኝ ሴቶች እና ሶስት ወንዶች ኢንተርፕራይዝ ኦነርስ እነሱን ሬስኪው ለማድረግ እነሱን ሰራተኞቻቸውን እንዲመልሱ ለማድረግ ወደ ወደ አንድ ሺ ስልሳ ሰራተኞቻቸውን የተባ ያባረሯቸውን መልሰው እንዲቀጥሩ ከዛ በኋላ ደግሞ ያላቸውን ይሄ የልብስ መስፊያ ጨርቅ መስፊያቸውን ወደ ፕሮቴክቲቭ ጊርስ ወደ ማስክ መስሪያ እንዲለውጡት ሪፐርፐዝ ፋብሪካቸውን ሪፐርፐዝ እንዲያደርጉት ሰፖርት አደረግናቸው። ብዙዎቹ አሁን ራሳቸውን ሪፐርፐዝ አድርገው ሰራተኞቻቸውን ቀጥረው ተጨማሪም ቀጥረው አሁን እንደውም ወደ ኖርማል ወደ ድሮ ኤክስፖርት እንትናቸው እየተመለሱ ነው። ወደ ድሮ ፕሮዳክታቸው እየተመለሱ ነው እና ይሄ ትልቁ እንትናችን ነው። ሌላው ቅድም ያነሳሁልህ ነው ያነሳሁልህ ነው የሬዚሊየንስ ፋሲሊቲ የምንለው ነው። ይሄ ሀያ አራት ነጥብ ስድስት ሚሊዮን ዶላር ፕሮግራም ሰፖርት ያደረግነው ነው። እነዚህ ወደ ሀያ አራት ሺህ ጥቃቅንና አነስተኛ ኢንዱስትሪዎችን እነሱን ወደ ስራ ማስገባት ነው። እነሱን በቃ ቶታሊ ከስራቸው ወጥተው በቃ እርግፍ አድርገው ይተወብበት ኪራይ መክፈል አልቻሉም፣ ሰራተኞቻቸውን መቅጠር አልቻሉም፣ አብሮ መስራት አልቻሉም። እነሱን በሙሉ ወደ እንትን ለመመለስ ወደ ስራቸው ለመመለስ የሚደረግ ጥረት ነው። አሁን በተለይ በአሁኑ ጊዜ ብዙዎቹን ስክሪን እየተደረጉ ነው። ፈርስት ኮንሰልት ከሚባለው ድርጅት ጋር ጆብ ክሬሽን ኮሚሽን ከዛ ደግሞ ከዛ ደግሞ ክፍያ ቴክኖሎጂ ከነሱ ጋር ሆነን አሁን ብዙ አፕሊኬሽን ፕሮሰስ አለ። እስካሁን ወደ ሀያ ሺህ ወጣቶች ወደ ሀያ ሺህ ነው አስራ አምስት ሺህ አፕላይ አድርገው ከነዛ ውስጥ ስክሪን እየተደረገ ነው፣ በኤሊጂቢሊቲ በሁሉም ነገር። እዚህ ላይ ሰፖርት ባንክ ናሽን ዳሽን፣ እና አዋሽ ባንክም እዚህ ላይ ተባባሪ ናቸው። የእኛ የምናስቀምጠውን ያህል ፈንድ እነሱ ያስቀምጣሉ። እኛ አስራ አምስት ሺህ ዶላር ብናስቀምጥ እነዚህን ባንኮች አስራ አምስት ሺህ ዶላር አስቀምጠው የወጣቶችን ኪሳራ ለመጋራት ነው። ባንኮችን ኮንፊደንስ ሲኖሯቸው ማበደር እንዲችሉ እና እነዚህን ወጣቶች ወደሚቀጥለው ደረጃ እንዲያሻግሩ ነው። እኛ የኮቪድ ናይንቲን ማይክሮስሞ ኢንተርፕራይዝ ሬዚሊየንስ ፋሲሊቲ እንለዋለን። የማስተር ካርድ ፋውንዴሽን ማይክሮስሞ ኢንተርፕራይዝ ሬዚሊየንስ ፋሲሊቲ እንለዋለን። ይሄ ወደ አርባ አራት ሺህ ወጣቶችን ጠቅላላት በቃ ሙልጭ ከመውጣት ከስራቸው ከመውጣት እና ወደ አዲስ ህይወት እንዲሻገሩ ከማድረግ አርባ አራት ሺ ወጣቶችን ይታደጋል ብለን እናምናለን። እነዚህ ደግሞ ሀያ አራት ሺህ ማይክሮ ስሞል ሚዲየም ኢንተርፕራይዝ ማለት አንድ ስሞል ኢንተርፕራይዝ አንድ ማይክሮ ኢንተርፕራይዝ አምስት ሰው እንኳ ሊቀጥር ከመቶ ሺህ ከሁለት መቶ ሺህ በላይ ይሄዳል ማለት ነው እና ይሄ ነው ትልቁ አንደኛው። ሌላኛው ምናልባት እንዲሁ ላንሳለን እና ከሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ ጋር የምንሰራው ነው። እሱም በኮቪድ ሪስፖንስ ላይ ነው። እሱ ላይ አሁን ዲጂታል ፖርታል ለኮቪድ ሪስፖንስ ለኮቪድ በኮቪድ እንትን ላይ ኮቪድን ለመከላከል በኮቪድ ሁኔታ ላይ ያሉ ማንኛውንም ኢንፎርሜሽኖች አንድ ቦታ ላይ ከጤና ጥበቃ ሚኒስቴር ጋር በሙሉ ከአጋር የመንግስት እና የግል ድርጅቶች ጋር በመተባበር አንድ ቦታ ላይ ዳታ ሪፖርት ዳታው አንድ ቦታ ላይ እንዲሰባሰብ ለማድረግ የሚያስችል ዳታ ሪስፖንስ ሲስተም ዳታ ፖርታል እንዲያዘጋጁ ነበር። ፈንዱ ወደ ስምንት መቶ ሰማኒያ ሰባት ሺህ ዶላር ነው። ሚኒስትሪ ኦፍ ኢኖቬሽን ከተለያዩ ድርጅት ከተለያዩ መንግስታዊ ድርጅቶች ጋር በመተባበር የሚሰሩት ነው። እንግዲህ ይሄ ይሄ ነው ትልቁ እንትን፣ እነዚህ ናቸው ትልቆቹ ፈንድ እያደረግናቸው ያሉት ፕሮግራሞች። በኢትዮጵያ የማስተር ካርድ ፋውንዴሽን ተወካይና የስራ መሪ የሆኑትን አቶ አለማየሁ ኮንዴን እናመሰግናለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ